በኢትዮጵያ ውስጥ ያለው የፖለቲካ ቀውስ ከአንደኛ እስከ ከፍተኛ ደረጃ ያሉትን ትምህርት ተቋሞችን የመማርና ማስተማር ሂደቱን ማወኩን ስዘገብ ቆይተዋል። በተለያዩ ዩኒቨርሲቲዎች አሁንም ትምህርት እንዳልተጀመረ፣ ሌሎች አካባቢዎች ደግሞ የዩኒቨርሲቲ ቅጥር ግቢ ለቀው ወደ ቤተሰቦቻቸው እንደተመለሱ፣ በግቢ ውስጥ የቀሩት በጸጥታ ኃይሎች ችግር እንደሚደርስባቸው፣ እንዲሁም አንዳንዶች ከትምህርት ገበታቸው እየታገዱ እንደሚገኙ ለመረዳት ተችሏል። በሌላ በኩል የነበረው አለመረጋጋት አሁን እንደሌለ እና ሰላማዊ የሆነ የመማር ማስተማር ሂደቱም ቀደም ብሎ እንደነበረ መቀጠሉን የትምህርት ሚኒስቴር የሕዝብ ግንኙነት ዋና ዳይሬክተር ወይዘሮ ሀረገዋ ማሞ ለዶችቤሌ ተናግረዋል። በድሬዳዋ ሀሮማያ፣ አዳማ፣ አምቦ፣ ጎንደር፣ ባህር ዳር እንዲሁም በሌሎች ዩኒቨርሲቲዎች አሁን ያለውን ሁኔታ በተመለከተ ወይዘሮ ሀረገዋ ሲናገሩ የከፍተኛ ትምህርት ተቋማት የመማር ማስተማር ረአሳቸው በአሁኑ ሰዓት በጣም ጤናማ የሆነ በትክክል ቀደም ብሎ ሲሰጥ በነበረው የትምህርት አሰጣጥ ስርዓት፣ በአሁኑ ሰዓት ትምህርት እየተሰጣቸው ተማሪዎች እየተከታተሉ ያሉበት ሁኔታ ነው ያለው። በፊት ይኬድበት የነበረውን አካሄድ ነው አሁን ተከትሎ ስራ እየተሰራ ያለው ማለት ነው። የትምህርት ሚኒስቴር ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ማስታወቂያ ባወጣው መሰረት የተወሰኑ ተማሪዎች መመለሳቸውን ለመረዳት ችለናል። ተማሪዎቹም ቢመለሱም ግን አሁን በአስተዳደሩ በኩል ችግር እንደሚታይ የአዲስ አበባ ነዋሪ የሆኑትና ስማቸው እንዳይገለጽ የፈለጉ እንዲህ ይላሉ። የባለቤት የአክስቷ ልጅ አምቦ ዩኒቨርሲቲ ነው የሚማረው እዚህ ቤት ሻሽቶ መቶኛ ጋር እና አሁን ትምህርት ተጀምሯል ብለውት ሄዶ ነበረ እና ያው ከእሱ ጋር ያለውን ሁኔታ ፎሎ አፕ አደርጋለውኝ እና ያለው ሁኔታ ምንም በፊትም ያው በአግባቡ አልተማሩም። አሁንም ባልተማሩበት ሁኔታ አንድ ቀን ብቻ አስተምሯቸው ፈተና እንደተፈተኑ ነው የገለጸልኝ። እዚህም እኔ ጋር አብሮ ስራ ባደረባ ልጁ ጎንደር ዩኒቨርሲቲ ትማራለች እሷም እንደዚሁ ሻሽታ አዲስ አበባ መጥታ ነበረ ተመልሳ ከሄደች በኋላ እንደዚሁ ኢሚዲየትሊ ከአንድ ቀን ትምህርት በኋላ ወደ ፈተና ነው እንደገቡ ተነገረን ተማሪዎቹ ቅሬታቸውን ሲያቀርቡ የዩኒቨርሲቲው አስተዳደር ሰጣቸው የተባለውን መልስ እኚህ ግለሰብ አክሎ እንዲህ ይናገራሉ ይሄ የእናንተ ጥፋት ነው እንጂ ማኔጅመንቱ በማኔጅመንቱ ችግር ምክንያት አይደለም እናንተ አንማርም ብላችሁ ነው የትታችሁ ወጥታችሁ የሄዳችሁት ስለዚህ አሁንም በቃ ስኬጁል ሊሆነ ስለሆነ በስኬጁሉ መሰረት ማድረግ ስላለብን ነው ተብሎ እንኳን የምናጠናው ላይብራሪ ወንበር አጥተን ከመጨናነቁ የተነሳ መሬት ላይ ቁጭ ብሎ እንደሚያጠነ ዩኒቨርሲቲ ደውሎ ይህን ጉዳይ በተመለከተ ከአንድ ሳምንት በፊት የዩኒቨርሲቲው ቦርድ አመራሮችና ና ፕሬዚዳንቶች ከትምህርት ሚኒስቴር ጋር በመሆን ውይይት ማካሄዳቸውን ወይዘሮ አረጋዋ ማሞ ለዶይቸ ቬለ ገልጸዋል። ውይይት በሚካሄድበት ሰዓት ላይ በተለይ ተማሪዎችን በአሁኑ ሰዓት ሙሉ በሙሉ አረጋግቶ ቀደም ብሎ ወደነበረው ትክክለኛ ወደ ትምህርት ስርዓቱ አስገብቶ እንዲማሩ በማድረግ ላይ ከፍተኛ ሚና ሊጫወቱ እንደሚገቡ መምህራንና አስተዳደሩ መተማመን ላይ ደርሰናል። ስለዚህ ይህንን መሰረት አድርጎ ተማሪዎች ተረጋግተው በአግባቡ ትምህርታቸውን ተከታትለው በሚወጣው ስኬጅል መሰረት ተማሪዎቹ የተማሩትን ትምህርት ሊመዘን ይችላሉ ተብሎ ሲታሰብ ወቅቱን በጠበቀ መልኩ ነው የቴስት እንዲሰጥ የሚገባው የሚል ነገር መስማማት ላይ ነው የደረስ ነው። ምናልባት ልክ ትምህርት ተጀምሮ በሁለተኛ በሶስተኛው ቀን ፈተና ተሰጥቷል ተብሎ የሚባለው ነገር ምናልባት ተማሪዎች ወደ ትምህርት ገበታቸው እንዲያዘነብሉ እንዲመጡ ለማድረግ የተጠቀሙበት ሜትድ ካልሆነ በስተቀር ሆን ተብሎ ተማሪዎችን ለመጉዳት ወይም ደግሞ የተማሪዎችን ውጤት ዝቅ ለማድረግ የተፈጠረ ስትራቴጂ እንዳልሆነ በዚህ አጋጣሚ ለመግለጽ ለመፈለገው። ከዛ ውጭ ይሄንን እንደ መጥፎ አጋጣሚ በመጠቀም ተማሪዎች ላይ ተጽዕኖ ሊያሳድሩ የሚችሉ መምህራን ይኖራሉ ብዬ አላስብም። እነሱም ካሉ ደግሞ በቀጣይ የምናየው የሚሆነው ማለት ነው። የጸጥታ ኃይሎቹ ከዩኒቨርሲቲዎቹ ቅጥር ግቢ ለቀው እንዲወጡ የጠየቁና ተቃውሞ ላይ ተሳትፏል የተባሉ አስራ አምስት የአዳማ ዩኒቨርሲቲ ተማሪዎች ከትምህርት ገበታቸው መታገዳቸውን በተመለከተ ደግሞ ወይዘሮ አረገዋ እንዲህ ይላሉ። አዎ፣ ምንድን ነው በተለይ የተማሪዎች ጥያቄ ለምንጠየቁ ለምናነሱ መንግስትም አይልም ጥያቄ የማይጠይቅ ተማሪ እንዲሁም ተማሪ ሊሆን አይችልም። ስለዚህ ጥያቄ መጠየቃቸው ወንጀል አይደለም። ግን ከሚጠይቁት ጥያቄ በስተጀርባ ግን የንብረት መውደም፣ የሰው አካል ማጉደል፣ የሰው ህይወት ማጥፋት ግን ራሱን የቻለ አንድ ወንጀል ስለሆነ ግባር የተፈጸሙ ሰዎች ደግሞ በሀገሪቱ ህገ መንግስት አማካኝነት ይጠየቁ እንደሚገባ ይሄ ምንም የሚያጠያይቅ ነገር የለውም። ይህን ጉዳይ በማንሳት በፌስቡክ እና በዋትስአፕ አወያይተን ነበር። አብዛኞቹ ተወያዮች ትምህርትን ከፖለቲካ አካል ተጽዕኖ ነፃ መሆን ያልቻለበት ምክንያት ለምን ይሆን ስሉ ይጠይቃሉ። መንግስት በዩኒቨርሲቲው ያለው የጸጥታ ሁኔታ የተረጋጋ ነው ብልም፣ ሁኔታው ግን የታመቀ እንጂ የተረጋጋ ነው ለማለት ይከብዳል የሚሉት አንድ አስተያየት ሰጪ ብዙ ተማሪዎች የተባረሩበት የታሰሩበት በጸጥታ መታወቅ ምክንያት ብዙዎቹ ፈርተው ግቢውን ለቆ ወደ ትውልድ ቀያቸው የተመለሱበት ሁኔታ እያለ እንዴት ወደ ነበረበት ልመለስ ይችላል በማለትም ጠይቀዋል።